ሲያካሂዱ የነበረውን የትጥቅ ትግል በመተው በሰላማዊ መንገድ ለመታገል የወሰኑትና ወደ ሀገር የገቡት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ እና የሶማሌ ክልል ዲሞክራሲያዊ ትብብር ሰርዳ መሪዎች ድሬዳዋ ላይ አቀባበል እንደተደረገላቸው ዘግበናል። በከተማዪቱ ኮንጎ ሜዳ ላይ የተገኘ በሺዎች የተቆጠረ የድሬዳዋና የአካባቢዋ ሕዝብና የከተማዪቱ አስተዳደር ባለሥልጣናት ደማቅ አቀባበል አድርገውላቸዋል። ቀደም ሲልም ፓርቲዎቹ ወደ ሀገር ከመግባታቸው ቀደም ብለው ጥምረት ፈጥረው ነበር። ቪኦኤ ከኦብነግና የሰርዳ ቅንጅት ለነፃነት ሊቀመንበር አድሚራል መሐመድ ዑመር ኡስማን ጋር አጭር ቃለ ምልልስ አድርጓል። የድሬዳዋ ሪፖርተራችን አዲስ ቸኮል ያጠናቀረው ዘገባ ዝርዝር አለው። በመጀመሪያ የጠየቅናቸው በድሬዳዋ ስላዩት አቀባበል የተሰማቸውን ነበር። እርሳቸውም ሲመልሱ እንዲህ ብለዋል። ስኑ ተል ሜልከስተኦኑ ተግኖ ሻዕብ ኖሶዶይ ወደ ሀገራችን ከገባን በኋላ በሄድንበት ሁሉ ህዝባችን ደማቅ አቀባበል እያደረገልን ነው። ከገባንበት ጊዜ ጀምሮ በተለያዩ ቦታዎች ጥሩ አቀባበል ነው የተደረገልን። በጣም ደማቅ የሆነ አቀባበል ነው ህዝቡ እያደረገልን ያለው። እንደሚመስለኝ ህዝቡ ላይ ያየናቸው ስሜቶች ህይወታችንን ይቀይሩልናል ብለው ተስፋ ማድረጋቸውን ነው የሚያሳየው። በተለይ በአንድነት፣ በፍትህ፣ በጸጥታ በኩል ህዝቡ እነዚህን ተጠምቷል። ከእኛ ይህንን የሚፈልግብን ይመስለኛል። የእኛ የትጥቅ ትግል ዓላማ ደግሞ የሕዝባችንን የወደፊት ዕጣ ፈንታና ተስፋ ማሻሻል ነበር። ትልቁ ዓላማችንም ይኸው ነው። ስለ ጠቅላይ ሚኒስትር አብይ እና ስለ ሶማሌ ክልል ርዕሰ መስተዳድራቱ ሙስጠፌ ዑመርም የሚሉት አላቸው። ሪፎርም ከእየ እስበደለዳ ከሶዖዳ ማሙላዳ ከለ ከለድወን ሩንቲ ዋህ ወይን በሀገር አቀፍም ሆነ በክልል ደረጃ የተጀመሩ የለውጥ ሥራዎችን አሁን ብዙም መገምገም አልቻልንም። ምክንያቱም ብዙ መረጃ የለኝም። እንደሚታወቀው በቅርብ ጊዜ ነው ወደ ሀገር ቤት የመጣ ነው። የራሳችንን ሥራዎች በመሥራት ተጠምደን ቆይተናል። ከሕዝባችን ጋር እንዴት እንደምንገናኝና ግንኙነቶቻችንን በምናስተካክልበት ሁኔታ ላይ ያለ ዕረፍት እየሠራን ነው የቆየ ነው። የህዝባችንን ንቃት ለማሳደግ ነበር ስንሰራ የነበረው። ከህዝባችን ጋር ስንወያይ ነበር። በአጠቃላይ በድርጅታችን ለውጥ ላይ ስንሰራ ስለነበር ስለ ጠቅላይ ሚኒስትር አብይና የአቶ ሙስጠፋ አስተዳደር ግምገማ ለማድረግ አልቻልንም። የኦብነግ ሰራዊት ዕጣ ፈንታ ምን ስራ ይሆናል ብለንም ጠየቀናቸው ነበር። አስዑዱ እይዳን ሁንቲ በጣም የተደራጀና በድርጅቱ ፕሮግራም መሠረት የተቋቋመ ነው። የእኛ ሠራዊትና የመንግሥት ሰራዊት ሁለቱም በአንድ አገር ሊኖረው አይችሉም። ስለዚህ በእኛ ሠራዊት ላይ ለውጥ ማድረግ ያስፈልጋል። የእኛን ሰራዊት አሁን ካምፕ አስገብተናል። ካምፕ ካስገባን በኋላ በሰራዊቱ የወደፊት ሁኔታ ላይ የመንግሥት ሠራዊት አካል በሚሆንበት ሁኔታ ላይ ከመንግሥት ጋር እየተወያየን ነው። ከመንግሥት ጋር አቅጣጫ አስቀምጠናል። እስካሁን ግን የመጨረሻ ውሳኔ ላይ አልደረስንም። ነገር ግን የኛ ዓላማ ሁለቱን ሰራዊት አንድ ማድረግ ነው። ሰራዊታችንን ሰብስበን አንድ ካምፕ ውስጥ እየኖረነ ድሮ በነበረው አካሄድ ላይ ብዙ ለውጦች መኖራቸውን እያሳወቅናቸው ነው። ለቀጣይ ሥርዓት ደግሞ እንዴት ዝግጁ እንደሚሆኑ እናሳውቃለን። ከመንግሥት ጋር የመጨረሻ ውሳኔ ላይ ስንደርስ ነው እነዚህ ሁሉ ተግባራዊ የሚሆኑት። ከመንግሥት ጋር እንደ ተስማማን ተግባራዊ ማድረግ እንጀምራለን። የመገንጠል ጥያቄያችሁን ትታችሁታል ወይስ ወደፊትም በሁለተኛ አማራጭነት ይቀጥላል ስንልም ጠይቀናቸው ነበር። ከመተናሱ ለኖ ፍግረ በየድ ያህዲኑ ሻዕቢ ገየጉ አይ ከተሸዶ ሻዕቢ ገየጉ አይ ሰኢኑ ከተሸዶ መብዳ አሳስያ ዋነ መብዳ የራስን ዕድል በራስ የመወሰን ሐሳባችንን አንተውም። ሕዝባችን የራሱን ዕድል በራሱ እንዲወስን ማድረግ መሠረታዊ መርህ ነው። ይህ ቋሚ መርህ ነው። ሕዝባችን ከኢትዮጵያ የመገንጠል ውሳኔ ካሳለፈ፣ ያንን እናከብራለን። ከኢትዮጵያ ጋር እንቀጥላለን ካለም፣ እሱን እናከብራለን። ይሄ የሚወሰነው የኢትዮጵያ መንግሥት የሶማሌን ሕዝብ በሚይዝበት ሁኔታ ነው። በርግጥ፣ የሶማሌን ሕዝብ እንደ ድሮው የሚይዝ ከሆነ ሕዝቡ የመገንጠል ጥያቄ ማንሳቱ አይቀርም። ነገር ግን ከድሮው በተለየ የኢትዮጵያ መንግሥት የሶማሌን ሕዝብ የመብትና የእኩልነት ጥያቄ ካከበረ በአንድነት መቀጠል ይቻላል። የመጨረሻው ውሳኔ የኦጋዴንያ ህዝብ ውሳኔ ነው የሚሆነው። ነገር ግን እኛ መርሃችንን አንተውም። በመጨረሻም ከሰርዳ ጋር ማለትም የሶማሌ ክልል ዲሞክራሲያዊ ትብብር ጋር ስለፈጠሩት ጥምረት ማለትም ስለ የሶማሌ ጥምረት ለነጻነት ጠይቀናቸዋል። ይ ህዝቢ ሃም ዶና አንድ ፓርቲ እንሆናለን፣ አንድ ጥምረት እንሆናለን። ጥምረት ሁለት ፓርቲ ሊይዝ ይችላል። አንድነት ያለው ጥምረት እንሆናለን። ጥምር ፓርቲ የተለያዩ ፓርቲዎችንም ሊያቅፍ ይችላል። ዕጣ ፈንታችን ተመሳሳይ ነው፣ ተመሳሳይ ውሳኔ ይኖረናል። ዶክተር ዘከርያ የተናገረውን ባላውቅም አንድነት ያለው ጥምረት እንሆናለን፣ ለወደፊትም ጥምረቱ የህዝቡን ጥቅም መሰረት በማድረግ ይወያያል። ፓርቲያቸው ኦብነግ ኦጋዴን የሚለውን ስም በመያዙ የአንድ ጎሳ ፓርቲ ነው ወይ የሚል ጥያቄ በተደጋጋሚ ይቀርብበታል። አዲሱ የጥምረት ስም በዚህ ረገድ ያለውን ክፍተት የደፈነ ይመስላል። ጥያቄው ድሬዳዋ ላይ አቀባበል ካደረጉ ኢሳዎች የሚበዙበት የትላንት ነው መድረክ ተሳታፊዎችም የሚነሳ ነው። መጀመሪያ በስም ያወጣ በስም ነው እንጂ ሌላው ሶማሌም አለበት እዛ ውስጥ ብቻ ስሙ ነው እ ስሙን ደግሞ እንቀይራለን እያሉ ስለሆነ እንጠብቃለን። ባለፈው ሳምንት ጅጅጋ ላይ ጋዜጣዊ መግለጫ ሰጥተው የነበሩት ነገ ዋና ጸሀፊ አቶ አብዱራህማን ሼክ መሀዲ ግን ኦጋዴን የጎሳ ስም ብቻ ሳይሆን የቦታ ስምም እንደነበር የእንግሊዝ ቅኝ ገዢዎችም ቦታውን ኦጋዴን ብለው ይጠሩት እንደነበር ፓርቲያቸውን ለኦጋዴን ጎሳ ብቻ ሳይሆን ከሞያሌ እስከ ሜሶ ላሉ ሶማሌዎች ሁሉ መብት መከበር ሲታገል እንደሆነ ገልጸው፣ ሆኖም የሕዝቡን ፍላጎት መሰረት በማድረግ ከሰርዳ ጋር የፈጠሩትን ስያሜ የሶማሌ ጥምረት ለነፃነት ወይም ሶማሌ ኮዋሊሽን ፎር ፍሪደም ብለው እንደሰየሙት ገልጸዋል። በዋና ጸሐፊው መግለጫ መሰረት ልክ ኢህአዴግ በክልሎች ላይ በብሔር ፓርቲ እንደሚወዳደሩ ሁሉ ጥምረቱም ኦጋዴን በሚበዛ ባቸው አካባቢዎች በኦብነግ ስም ለምርጫ ሊወዳደር እንደሚችል ዋና ጸሐፊው ተናግረው ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ድሬዳዋ